ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ጥቅምት 18 2013 ዓመተ ምህረት ዝግጅታችን ጀመረ። ዜጎች ሰልፍ እንዳይወጡ መከልከል ሀሳብን በነፃነት የመግለጽና የመሰብሰብ ነፃነትን መጣስ ነው ሲል አምነስቲ ኢንተርናሽናል በኢትዮጵያ መንግስት ላይ ትችት አቀረበ። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዳይሬክተር አቶ ግዛቸው ሙሉነህ የሚሉት አላቸው። አምነስቲ ኢንተርናሽናል በእኛ በኩል እምነት የለን። ሁልጊዜም ፖለቲካሊ አፊሌት ነው ቲፒኤልኤፍን እየተከተለ መግለጫ የሚያወጣ ፓርቲ ትላንትና፣ ዲጂታል ወያኔ ሲቀባበል የነበረውን መረጃ አውጥቶ ይሄ ልክ አደለም። ያን ያህል የአምነስቲ ኢንተርናሽናል የሚያህል ትልቅ ተቋም ኮንሰርንም መሆናል። እውነት ከሆነ እውነት ከሆነ ደጋግሞ መጨነቅ ያለበት እነዚያ ሰዎች ፍትህ እንዲያገኙ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማህሪክ የፌስቡክ ገጻችንና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችው ቆንጅታዬ ነኝ። ትናንትና የተጀመረው የኢትዮጵያ የግብጽና የሱዳን የሶስትዮሽ ድርድር በጥሩ መንፈስ መካሄዱን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምፅ እንዳሉት በበዓል ምክንያት ዛሬ ያልተካሄደው ድርድሩ ከመውሊድ በኋላም እንደሚቀጥል ተስፋ ተደርጓል። የተባበሩት መንግስታት ድርጅት በዛሬው ዕለት ታንዜኒያ ካካሄደችው አገር አቀፍ ምርጫ ጋር የተዛመደ ግጭት እንዳይቀሰቀስና ምራጩ ሕዝብ ያለ ስጋት ድምፁን መስጠት እንዲችል በሂደቱ የሚሳተፉ መንግስታዊና የሲቪል ማህበረሰብ አባላትን አሳሰበ። ሊሳሽላይን ሽላይን ከጄኔቫ ያጠናቀረችውን ዘገባ አሉላ ከበደ አሰናድቶታል። ለሳምንታት የዘለቀውን እጅግ የተካረረ የፖለቲካ ውዝግብ ተከትሎ በመጨረሻው በተያዘለት የጊዜ ሰሌዳ በዛሬው ዕለት የተካሄደው ብሔራዊ ምርጫ ነፃና ሚዛናዊ አይሆንም ሲሉ የተባበሩት መንግስታት የምርጫ ታዛቢ ቡድኖችና ታንዛኒያ የሰብአዊ መብት ድርጅቶች ስጋታቸውን ገልጠዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ጽህፈት ቤት በሰጠው አስተያየት እየጠበበ የመጣ ያለው የዲሞክራሲ ነጻነት ላይ የሚታይ ገደብ አሳስቦኛልን ብሏል። ራቪና ሻምዳሳኒ የድርጅቱ ቃል አቀባይ ናቸው። እርሳቸው የሚያውክ ያሉት ወከባና በዘፈቀደ እስርን የመሳሰሉ በዜጎች ላይ የሚፈጸሙ በደሎችን የሚመለከቱ ሪፖርቶች ለጽህፈት ቤታቸው መድረሱን ጠቁመዋል። የመንግስቱ ተፎካካሪ የሆኑ የፖለቲካ ድርጅቶች አባላትና መሪዎች አካላዊ ጥቃት ተፈጽሞባቸዋል። ጋዜጠኞች ሴት የመብት ተሟጋቾች እና ሌሎችም በተመሳሳይ ነው ያሉት። የንግግርና በፖለቲካ የመሳተፍ ነፃነት ላይ ገደብና ጫና ማድረግ ሳይሆን ከበሬታ መስጠት ሲገባ የተቃውሞ ድምፆችን የማፈኑ ድርጊት ግን ምርጫው እየተቃረበ በመጣበት ወቅት ይበልጥ ተባብሶ ቀጥሏል። የዛንዚባር ሰንሰለታማ ደሴቶች በመባል ከሚታወቀው የፔምባ ደሴት ፖሊስ በከፈተው ተኩስ ሶስት ሰዎች ሲገደሉ ሌሎች በርካቶች የቆሰሉ መሆናቸው የተዘገበበት ዜና በእጅጉ አስኪ ሆኖ ረብሾኛል። በዘንድሮ የታንዛኒያ ፕሬዚዳንታዊ ምርጫ አስራ አምስት እጩዎች ናቸው የተወዳደሩት ከእነኝህም ውስጥ ዋናው ፉክክር የሚካሄደው ለሁለተኛ ዙሩ የአምስት ዓመታት የሥልጣን ዘመን በሚወዳደሩት የታንዛኒያው ፕሬዚዳንት ጃን ማጉፋሊ እና ከሦስት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም የግድያ ሙከራ በተፈጸመባቸው የዋናው የተቃዋሚ ፖለቲካ ፓርቲ ቻዴማ መሪ ቱንዱ ሊሱ መካከል ነው። ሁሉም ወገኖች ከማናቸውም ግጭት የሚቀሰቅሱ እርምጃዎች እንዲቆጠቡ ያሳሰበው የተባበሩት መንግስታት ድርጅት በፔምባ ደሴት የተፈጸመው ግድያ በግልጽ እንዲጣራና ይፋ እንዲደረግ የታንዛኒያ ባለስልጣናትን አሳስቧል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ከትላንት በስቲያ ባወጡት መግለጫቸው የአገሪቱን ሰላምና መረጋጋት ለማረጋገጥ ዲሞክራሲ እንዲሰፍንና ዘላቂ ልማት እንዲመጣ ሁሉን ያሳተፈ ምርጫ ሂደት ወሳኝ ነው ብለዋል። የኮቪድ-19 መከላከያ ክትባት ፍለጋውን በተመለከተ ዜና ደግሞ የዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር ከጀርመኑ ባዮኤንቴክ ጋር ሆኖ በሰራው ክትባት ዙሪያ ሲያካሂድ የቆየው የመጨረሻ ደረጃ የሰው ላይ ሙከራ አስፈላጊው ቁልፍ የሆነ ምዕራፍ ላይ ሊደርስ እንዳልቻለ ይፋ አድርጓል። በዚህ ምክንያት ከማክሰኞው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በፊት የሚደርስ አይመስልም ነው ያለው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አስተዳደር በሚቀጥለው የአውሮፓ 2021 ዓመተ ምህረት ሀገሪቱ እንዲገቡና እንዲሰፍሩ የሚፈቀድላቸው ስደተኞች ቁጥር በ15 ሺህ ብቻ እንዲወሰን እጅጉን አድርጎ ቀንሶታል። በሀገሪቱ ዘመናዊ የስደተኛ መቀበል መርሃ ግብር ታሪክ ታይቶ በማያውቅ ደረጃ ያነሰ መሆኑ ነው የተገለጸው። ፕሬዚደንት ዶናልድ ትራምፕ ሌሊቱን ባወጡት ማሳሰቢያቸው የስደተኛ ቁጥር የመቀነሱን እቅዳቸውን ማጠናቀቃቸውን ይፋ አድርገዋል። የ2021 ዓመት በዚህ ወር የሚጀምረው ማለት ነው። በሚጠናቀቀው ዓመት በኮቪድ-19 ወረርሽኝ ምክንያት ስራ ላይ ያልዋለውን 600ውን የሚጠቀልል ይሆናል ብለዋል። በማክሰኞ ፕሬዚደንታዊ ምርጫ እንደገና ለመመረጥ የሚወዳደሩት ፕሬዚደንት ትራምፕ ይህን የስልጣን ዘመናቸውን ከጀመሩበት ጊዜ አንስተው በየአመቱ ዩናይትድ ስቴትስ የምትቀበላቸውን ስደተኞች ቁጥር አብዝተው የመቀነስ የከረረ አቋም ይዘው ነው የቆዩት። በዚህ አመት የሚገባ ማናቸውም አዲስ ስደተኛ የውጭ ጉዳይ ሚኒስቴር ተቀብዬ ላስተናግድ ዝግጁ ነኝ ወደሚሉ አካባቢዎች ወስዶ እንዲሰፍሩ ያደርጋል ብለዋል ፕሬዝደንቱ። ነቃፊዎች በበኩላቸው ፕሬዝደንት ትራምፕ ዩናይትድ ስቴትስ ለብዙ ዘመናት በየአገሩ ለሚሳደዱ ሰዎች መጠጊያ ሆና የኖረችበትን ታሪኳን እየሰረዙት ናቸው ሲሉ አማረዋል። የሚገቡ የስደተኞች ቁጥር መቆረጡ ሌሎች የሀገሪቱ የውጭ ፖሊሲ ግቦች ላይ ጉዳት ያስከትላል ሲሉም ይነቅፏቸዋል። የፕሬዝደንቱ ተፎካካሪ የዲሞክራቲክ ፓርቲው እጩ ጆ ባይደን በበኩላቸው ካሸነፍኩ አሜሪካ በየዓመቱ የምትቀበላቸውን ስደተኞች ቁጥር ወደ 125 ሺህ ከፍ አድርገዋለሁ ሲሉ ቃል ገብተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ ጥቅምት 18 2013 ዓ ም ምሽት ፕሮግራም ነው። በቀጥታ ለእነኚህ ለሎሜከሮቹ ለፖሊሲ ሜከርስ እጃቸው ውስጥ የሚገባ ወደ እነሱ ቢሮ የሚላክ ደብዳቤ ስለሆነ እኛም እያየ ነው ያለነው። አሁን የደረሳቸው ሰዎች የሚጽፉት ደብዳቤ እንደሚያረጋግጠው ከሆነ ሁኔታውን እያጠኑት እንደሆነ የሚያሳይ የቮተርስ ቮይስን አስተባባሪ አቶ ዳንኤል እምሩን የሰማችኋቸው፣ በሁለተኛው አጋማሽ በኢትዮጵያውያን በአሜሪካ ላይ ታገኟቸዋላችሁ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሀሪክ የፌስቡክ ገጻችንና በአህዱ ራዲዮ 94 ነጥብ 3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ ዜጎች ሰልፍ እንዳይወጡ መከልከል ሀሳብን በነጻነት የመግለጽ ና የመሰብሰብ ነጻነትን መጣስ ነው ሲል አምነስቲ ኢንተርናሽናል በኢትዮጵያ መንግስት ላይ ትችት አቅርቧል። ዓለም አቀፉ የሰብአዊ መብት ተቋም ጉዳዩን አስመልክቶ ያወጣው መግለጫ በአማራ ብሔር ተወላጆች ላይ የሚፈጸመው ማንነትን መሰረት ያደረገ ጥቃት ለማውገስ ዛሬ የተጠራው ሰልፍ በመንግስት መከልከሉን ተከትሎ የወጣ ነው። የአማራ ክልል መንግስት ግን ሰልፉ የተከለከለው ተጨባጭ በሆነ የጸጥታ ስጋት ነው ብሏል። የክልሉ መንግስት የኮሙኒኬሽን ጉዳዩ ጽህፈት ቤት ዳይሬክተር አቶ ግዛቸው ሙሉነህ በአምነስቲ ኢንተርናሽናል ላይ እምነት እንደሌላቸው ተናግረዋል። የአማራ ብሔራዊ ንቅናቄ አብን በእምቢተኝነት ሰልፍ ባለመደረጉም አመስግነዋል። አስቴር ምስጋናው ዝርዝር ይዛለች። በአማራ ብሔር ተወላጆች ላይ የሚፈጸመው ዘርም መሰረት ያደረገ ጥቃት እንዲቆም የሚጠይቅ ሰልፍ የተጠራው ለዛሬ ነበር። ተቃዋሚው የአማራ ብሔራዊ ንቅናቄ የጠራው ይህ ሰልፍ ግን የመንግስት ፍቃድ ባለማግኘቱ አልተካሄደም። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተቋም እንዳለው የሰልፉ መከልከል የዜጎችን ሀሳብን በነፃነት የመግለጽና የመሰባሰብ መብት ይጥሳል። መንግስት ይልቁን ሰልፉ እንዲካሄድ ምቹ ሁኔታ መፍጠር፣ ጸጥታ የሚያስከብሩ ኃይሎችን የመመደብና በሰላም እንዲጠናቀቅ የማ ድረግ ግዴታ እንዳለበት ነው አምነስቲ ያስታወቀው። የአማራ ክልል መንግስት ግን ሰልፉ መከልከሉ የዜጎችንና የሀገርን ደህንነት ከመጠበቅ ጋር የተያያዘ መሆኑን ነው የገለጸው። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ በመንግስት መዋቅር፣ በመረጃ ስርዓታችን መሰረት ይህን ሰልፍ ተጠቅሞ ህዝቡ ላይ የበለጠ ጉዳት፣ ብሄር ከብሄር ለማጋጨት የሚያስችል ቅድመ ዝግጅት የሰራ የጠላት ኃይል አለ ነው እያልን ተጨባጭ ነው። ለመረጃው ደህንነት ሲባል ለራሳችን ሴኩሪቲ ፐርፐስ ሲባል እሱን ለጊዜው ይፋ አናድርገው፣ ግን በተጨባጭ ህዝቦች ላይ ግጭት ለመቀስቀስ ችግር ለመፍጠር ሀብት ንብረት ላይ ውድመት ለማድረስ የተዘጋጀ ሀይል አለ፣ ተጨባጭ ነው ብሎ መጠየቅም አያስፈልግም። አማራ ክልል በብዙ አይነት መንገድ በተለይ ጸረ ለውጥ ሀይሉ ሁልጊዜም አማራን አተኩሮ ጠላት አድርጎ ፈርጆ እየሰራ ያለ ሀይል አለ። ይሄ ግልጽ ነው። አማራ ክልል ሰላም ሲሆን ዳር ዳር እየዞሩ የአማራ ብሔርን ከተለያየ አካባቢ ያጠቃሉ። እየተደራጀ ያለ ነው የሚያጠቃው። አማራ ክልል ሰላም ስለሆነ ነው የሚደረገው። ይሄ ክልል በአንድ በኩል የተፈጥሮ አደጋ ያንዣበበበት አንበጣ ወረርሽኝ ለመታደግና ወደ ሌላው አካባቢ አንበጣ እንዳይስፋፋ በአንድ በኩል፣ በሌላ በኩል ጉዳት የደረሰባቸውን ህዝቦች የለብ ቀለብ በማድረስ ሂደት ላይ ማህበረሰቡን እያጽናናን ያለንበት ሰዓት ነው። ለዚህ ስራ ሰራዊት አሰማርተናል። ፖሊስ ተሰማርተውበታል፣ እና መላ ኃይላችን የመንግስት ትኩረት ዛጋ ነው ያለው። ስለዚህ ሰልፍ ስናደርግ ይሄን ኃይል ወደዚህ ማምጣት ማለት ያንን ስራ ትተን ወደዚህ መመር። ከዚህም ባሻገር ሌላ ምክንያት አለው። ህዳሴ ግድብን በተመለከተ የአሜሪካ ፕሬዚደንት ያስተላለፉት መልእክት ትልቅ ፖለቲካዊ ጦርነት ነው ያወጁ እዚህ ጋር በተያያዘ ምን ሰራው ስራ እነዚህ ወቅታዊ ሁኔታዎች ባሉበት ሁኔታ ኋላ በደንብ ጠርቶ የመጣው አብን የጠራው ስብሰባ በዚህ መንገድ ቢካሄድ ችግር የሚፈጥር መሆኑን ስለደረስንበት ሰልፉ መካሄድ የለበትም። ህብረተሰቡ ደግሞ ስለሚያውቅ አንድም ወደ ሰልፍ የወጣ ኃይል የለም ዛሬ ነበር እንግዲህ ሰልፉ የሚካሄደው። በአምነስቲ ኢንተርናሽናል የሰብአዊ መብት ተቋም ላይ እምነት እንደሌላቸውም ነው አቶ ግዛቸው ለአሜሪካ ድምፅ የተናገሩት። አምነስቲ ኢንተርናሽናል በእኛ በኩል እምነት የለን። ሁልጊዜም ፖለቲካሊ አፊሌትድ ነው፣ ቲፒኤልኤፍን እየተከተለ መግለጫ የሚያወጣ ፓርቲው ትናንትና ትላንትና ዲጂታል ወያኔ ሲቀባበል የነበረውን መረጃ አውጥቶ ይሄ ልክ አይደለም ይላል። ያን ያህል የአምኒስቲ ኢንተርናሽናል የሚያህል ትልቅ ተቋም ኮንሰርንም ሆናል። እውነት ከሆነ እውነት ከሆነ ደጋግሞ መጨነቅ ያለበት እነዚህ ሰዎች ፍትህ እንዲያገኙ። ከዚህ አኳያ ሕግ ተጣሰ የሚለው ውሃ የሚቋጥር ክስ ሊሆን አይችልም። ተቀባይነት ያለው አይደለም። ግርግር ስለሚ ራሱ እዛ ውስጥ የሚሰሩ ሰዎች በተለያየ ጊዜ ቲፒልፍ በስልጣን በነበረ ጊዜ ያስገባቸው ሀይሎች ስላሉ የቲፒልፍን አጀንዳ ለመፈፀም ለማስፈጸም የተዘጋጀ ሀይል ስላለ በዚህ ደረጃ የሚወጣ ስለሆነ ይህን ጠንቅቀን ስለምናውቅ እኛ እርባናቢስ መግለጫ የሚያስደነግጠንም አይደለም። ለዚህ ምንም ትኩረት የማንሰጠው እንደሆነ መታወቅ አለበት የሚል የሰልፍ ዓላማ የነበረው እንግዲህ በተለያዩ ክልሎች ላይ የሚኖሩ የአማራ ብሄር ተወላጆች ላይ የሚደርሰው ያለው ጥቃት እንዲቆም አጥፊዎች እንዲጠየቁ የመጨረሻ ግዛት እንዲደረስ ነው። ለዚህ የክልሉ መንግስት ምን እየሰራ ነው? ብዙ ወገኖች የክልሉ መንግስት ቸልተኛ ነው፣ እየሰራ አይደለም የሚል ትችት አላቸው። ልክ ነው። ከየትኛውም አካባቢ አማራ ሲገደል፣ ሲፈናቀል ከፌዴራል መንግስቱ ጋር ሆነን ያላሰለሰ ጥረት እያደረገ እሌት ተቀን ነው እየሰራን ያለ ነው፣ ያለ ረፍት ያው ስራችንን ብዙ ስለማንናገረው የፌዴራል መንግስቱም አሁን በትኩረት ስራ እየሰራ ነው። የመጀመሪያው ጉዳይ የህግ የበላይነትን ማስከበር ነው። ከህግ አኳያ ብዙዎቹ በተግባሩ ላይ እንቅስቃሴ ያደረጉት ሰዎች ከህግ ቁጥጥር ውጭ ናቸው ማለት አይቻልም። ብዙዎቹ ለህግ እየቀረቡ ነው ያሉት። ጉራፈርዳም፣ ቤኒሻንጉልም፣ ሌላም አካባቢ ላይ በጣም በብዙ መቶዎች የሚቆጠር ሰው እየታሰረ እየተጠየቀ ያለበት ሁኔታ ነው ያለው በዘላቂነት ግን የሚሆነው አሁንም ከክልሎች ጋር በጋራ መስራት ነው ያስፈልገው። በዲሞክራሲያዊ መንገድ በመቻቻል መርህ ላይ ተመስርተን መስራት ነው ያለብን። ከዚያ ውጭ ተቋማዊ ግንባታው ላይ ያተኩረን መስራት ነው ያለ ቤኒሻንጉል ክልል ላይ እጃችንን ጭምር አስገብተን ክልሉ መንግስት ጋር ተመካክረን አመራር ተመድቦ ጭምር በጋራ እያወያየን ታች ድረስ ለማደራጀት ሚኒሻውን ለማጠናቀር አደረጃጀቶቹ እንዲጠናቀሩ የማድረግ ስራ ጭምር እየተሰራ ነው ያለው በግልጽ ከዚያ ውጭ ሰዎችን የማጽናናት ስራ እርዳታ የመስጠት ስራ እንዲደራጁ የማድረግ ስራ። እንዲደራጁ ማለት አንዳንዱ ትርጓሜውን ያዛባል። ተደራጅቶ ወደ ጦርነት ግባ አይደለም እያል ነው ያለ ነው። እንዲደራጁ ማለት በሰፈር በተገቢው መንገድ በልማት ቡድን ተደራጅቶ በአመራር ውስጥ ገብቶ ራሱን እንዲጠብቅ መረጃ እንዲደርሰው የማድረግ መረጃ ሲደርሰው ለመንግስት ፈጥኖ እንዲያሳውቅ የማድረግ አሰራርን ዘርግተን ለመስራት እጥረት እያደረግ እና ያለ ነው። ከዚህ ውጭ ሌላ መፍትሄ የለውም። የአማራ ብሔራዊ ንቅናቄ አብን ዛሬ በእንቢተኝነት ሰልፍ አለማድረጉን ግን ዳይሬክተሩ አመስግነዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአፋር ክልል ገዳማይቱ በተባለች ወረዳ በመስክ ስራ ላይ የነበሩ ሁለት የትምህርት ሚኒስቴር ሰራተኞች ባልታወቁ ሰዎች መገደላቸውን ሚኒስቴር መስሪያ ቤቱ አስታወቀ። በሌላ በኩል እነዚህ ሁለት የመስሪያ ቤቱ ባልደረቦች ከመገደላቸው አስቀድሞ ሰኞ እለት በርካታ የኢሳ ሶማሌዎች በአፋር ልዩ ኃይሎች ተገድለዋል ሲል የጎሳው ኡጓዛዊ ምክር ቤት አባላትና የሀገር ሽማግሌዎች ለቪኦኤ ገልጸዋል። በዛሬው እለትም የፌዴራል መከላከያ ሰራዊት ወደ ገዳማይቱ ወይም ገርበ ኢሴ ከተማ ገብቶ እርምጃ እየወሰደ ነው ብለዋል። አዲስ ቸኮል ዝርዝር አለው። የትምህርት ሚኒስቴር የህዝብ ግንኙነት ኃላፊ ወይዘሮ ሀረጎ ማሞ ለቪዮ እንደገለጹት ማንነታቸው ያልታወቁ ሰዎች የመስክ ስራ ላይ የነበሩ ሁለት ባልደረቦቻቸውን ገድለዋቸዋል ብለዋል። በጥይት ተመተውን የሞቱት ጉዳዳ አድራሻዎቹ እነማን እንደሆኑ አሁን በውል አልታወቀም። በስራ ላይ ያሉ ነው። በተለይ ለሱፐርቪዥን ስራ ሄደው ነው። በአፋር ክልል ገዳሜቱ የሚባል አካባቢ ትምህርት ቤት ውስጥ ባሉበት ነው የሞቱት ማለት ነው። ገዳዮቹ ላይ ክትትል እየተደረገ ነው ያለው ምናልባት በአጭር ጊዜ ውጤት የሚታወቅ ነው የሚሆነ ማለት ማንነታቸው አልታወቀም በተባሉት አካላት የተገደሉት የአቶ ሙላ ጸጋይና አቶ አበባ ያልን አስከሬንም የትምህርት ሚኒስትሩ ዶክተር ጌታሁን መኩሪያ በተገኙበት ሽኝት እንደተደረገለት የትምህርት ሚኒስቴር የፌስቡክ ገጽ አስታውቋል። ከሁለቱ ሟቾች በተጨማሪ አቶ ደምስ ታመሪ የተባሉ የሚኒስተር መስሪያ ቤቱ ባልደረባም ቆስለው የሕክምና ክትትል እየተደረገላቸው መሆኑን የፌስቡክ ገጹ አስታውቋል። የአፋር ክልልም ሆነ የትምህርት ሚኒስተር የገዳዮች ማንነት እስካሁን እንዳልታወቀ ሲገልጹ፣ የእሳ ሶማሌ ሀገር ሽማግሌው አቶ ማህመድ ሙሴ ግን ሰኞ እለት በአፋር ልዩ ኃይል የተገደሉ የእሳ ሶማሌዎች ጋር ግንኙነት ሊኖረው እንደሚችል ይናገራሉ። ሁል ጊዜ የአፋር ልዩ ኃይል በተደራጀ መልኩ ጥቃት ይፈጸምበት ነበር። አሁን በመጨረሻ ላይ ሰኞ 26 ኦክቶበር 2020 ዓ ም ከሌሊቱ 11 ሰዓት አካባቢ ወረራ ይጀምራሉ። የአፋር ልዩ ኃይል ፖሊስ ከላዓለ በሚባለው በምዕራብ ገርበ ዒሳ አካባቢ እዛ ጦርነት ይጀመራል። ቀኑን ሙሉ ጦርነቱ ይካሄዳል። በዛ አካባቢ የሞቱ ሰዎች 13 ናቸው። እንደገና ከዛ ለመወረድ ብሎ ደንሄላይ አካባቢ ደግሞ አራት ሰው ነው የሞተው። እስከ 17 ሰው ነው እዛ የሞተው። እንግዲህ ያን ያለ የሞቱ ሰዎችን ይሳው ለመቅበር እየተዘጋጀ ባለበት በሚቀጥለው ቀን ለመቅበር እየተዘጋጀ ባለበት፣ ትላንትና ማለት ነው፣ እየተዘጋጀ ባለበት ማንነታቸው ኬት እንደተላኩ የማይታወቁ ግን ይዘው የመጡት መኪና የአፋር ታርጋ ያለው መኪና የያዙ ሰዎች ይመጣሉ። ሰዎቹ ሀዘን የተቀመጡበት ቦታ ትምህርት ቤቱ አካባቢ እና የተገደሉ ሰዎችን በመቅበር ላይ ያሉ ዝም ብለው ከመኪናው ወርዶ ካሜራ እንቀርጻለናሉ ሰው እንግዲህ አስራ ሁለት ሰው እየቀበረ ነው። በዛ ሰዓት ምንድናቸው ናቸው ለምን ደው ምትነሱ ብሎ ተጠራጠረ። በዛ መሃል እንግዲህ አንዱ የተናደደ ዘመዶቹ የሞቱበት ሰዎቹ ካሜራ መቅረጹን ሳያቆም ሲቀር ጊዜ ይመቱታል። ሁለቱ ይሞታል ሁለቱ ይሞታል። አንደኛው ያመልጣል። መከላከያ ስራውት ይመጣና ሬሳዎቹ ይወስዳል። የአፋር ክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሎይታ ግን በአካባቢው የሚገኙ ህገወጥ ታጣቂዎች ግድያ ከትምህርት ሚኒስተር ሰራተኞች በፊትም ሲፈጸም እንደነበረ ነው የሚናገሩት። የሶማሌ ሀገር ሽማግሌዎች አስራ ሰባት ሰላማዊ ኢሳ ሶማሌዎች ተገድለዋል ባሉበት ሰኞ እለት በዋሾዝ ተፈናቅለው መጠለያ ውስጥ የነበሩ ስምንት የአፋር ሴቶችና ህጻናትም በነኛ ያልታወቁ ታጣቂዎች ተገድለዋል ብለዋል። የኮሚኒኬሽን ቢሮ ኃላፊው እነዚህ በንጹሀን አርብቶ አዳር ማህበረሰብ ላይ በተለይ ሴቶች፣ ህጻናትና ሽማግሌዎች ላይ ነው ይህን ድርጊት የፈጸሙት። ይሄ ብቻ አይደለም። ይሄ ድርጊት በዚሁ ብቻ አልቆምም። እንግዲህ ከዚህ በፊትም ልክ ድሬዳዋ መጥተው ለክልሉ ድጋፋቸውን አበርክተው ሲመለሱ በነበሩ የድሬዳዋ ከተማ የጸጥታ ኃይሎች እንደዚህ ተኩስ በመክፈት ገዳማዊቱ አካባቢ ማለት አንድ ጸጥታ አባል ህይወት ያለፈበትና አንደኛውም ክፍኛ የተጓደበት ሁኔታ እንደነበር ይታወሳል። ትናንት እንደዚሁ ከፌዴራል ትምህርት ሚኒስቴር ለሱፐርቪዥን ተልእኮ የመጡ የፌዴራል የትምህርት ሚኒስቴር የስራ ባልደረቦች ነበር ወይም እንደዚሁ እይት በመክፈት ገዳማዊቱ ከተማ ውስጥ ህይወታቸው እንዳለፈ የፌዴራል ትምህርት ሚኒስትርም የሀዘን መግለጫውን ልከዋል። እንደዚህ አይነት ድርጊቶች ነው እንግዲህ በተደጋጋሚ እየተከሰተ ያለው ማለት ነው። አቶ አህመድ ካሊዮታ ድርጊቱን የፈጸሙት የሀገሪቱን ወጪና ገቢ ንግድ ለማስተጓጎል እና ለውጡን ለመቀልበስ ያሰቡ የተደራጁ ሀይሎች ናቸው ይላሉ። ለችግሩ መፍትሄ ለመፈለግ ከፌዴራል መንግስትና ከሶማሌ ክልል መንግስት ጋር በመተባበር እርምጃዎች እየተወሰዱ ነው ቢሉም በዝርዝር ምን እርምጃ እየተወሰደ እንዳለ ግን ከመግለጽ ተቆጥበዋል። ይሁንና መስመሩ የሀገሪቱ ወጪና ገቢ ንግድ ዋነኛ መተላለፊያ በመሆኑ መስመሩን የፌዴራል መንግስት እንደሚጠብቀው ተናግረዋል። የትምህርት ሚኒስቴር ሰራተኞች ግድያን ተከትሎ በዛሬው ዕለት የመከላከያ ሰራዊት በገዳማዊት ወይም ከተማ እርምጃ እየወሰደ መሆኑን የኤሳ ጎሳ ኡጋዛዊ ምክር ቤት አባል አቶ አሶዌ ፋራ ለቪ አስታውቀዋል። በዛሬ ሁለትም በአካባቢው ነዋሪ በሆኑ የኢሳ ሶማሌዎች ላይ በርካታ ጥቃት እንደተፈጸመ ነው የሚናገሩት። ዛሬ ጠዋት ከላከያ ገርበ ይሰወረረ በዚህ ላይ የሞቱ ሰው አለ። ከተማ ውስጥ ቁጥሩ የማናውቀው ሰዎች ደግሞ አፍነው ከነ መሳሪያቸው ሁሉ ወስዱት። ቁጥሯቸው የማናውቀው ሰዎች ደግሞ ሞቱ። የቀረቱች በእርግጎ የት እንዳለ አይታወቅም። ምን ያህል ሰው እንደሞተ መረጃ አላችሁ? ዛሬ ከዛሬ ድረስ ያለ ቁጥሩን ከአስር በላይ ናቸው ይባላል። በዛሬ ብቻ ከአስር በላይ ናቸው ይባላሉ። ሀያም ሆነ አስርም ሆነ ከዛም በታች ሆነ ማን ይቆጥራል? በትምህርት ሚኒስቴር ሰራተኞች ላይ ግድያ የፈጸሙትንም ሆነ ሌሎች ህገ ወጦችን ለይቶ ለማውጣት ከሀገር ሽማግሌዎችና ከጎሶ ተወላጆች ጋር በመተባበር መስራት እየተቻለ የመከላከያ ሰራዊት በጅምላ እርምጃ መውሰዱ ትክክል አይደለም ብለዋል አቶ አሶወ። በጣም ከፍ ሰት ነው ገርማ ሰ የምትነበረው ምግብ እየተለቀመን ያለው ብራቸውም እየተለቀመን ያለው ሰረፋን ያለው ኢትዮጵያ መከላከያ እንደዚህ ይነት አያደርግም ያደርጋል ብለ እኛ እናንበ። ግን በመከላከያ ስም የሚጠቀም ሰዎች ናቸው እንደዚህ የሚያደርጉት ይሄን ነገር ለምን ይደረጋል? አድርጊ ማለው ፌደራል መንግስት አስቸኳይ እርምጃ እንዲወስድ እንፈልጋለን። የመከላከያ ሰራዊት እየወሰደ ስላለው እርምጃና ስለደረሰው ጉዳት መጠን ከመከላከያ ሰራዊት መረጃ ለማግኘት ያደረግነው ሙከራ አልተሳካም። መረጃው እንዳገኘን ይዘን የምንቀርብ ይሆናል። በአፋር ክልል ስር በሚገኙ ሶማሌ የሚበዛባቸው ሶስቱ ቀበሌዎች ላይ በአፋርና ይሳ መካከል በተደጋጋሚ ግጭት የሚከሰት ሲሆን የሶማሌ ክልል ሶስቱ ቀበሌዎች በህዝበ ውሳኔ ወደ ሶማሌ ክልል እንዲካልሉ ጠይቆ የነበረ ሲሆን የአፋር ክልል ግን በክልሉ እንደሚኖሩ ሌሎች ብሔር ብሔረሰቦች ሁሉ ሶማሌዎችም መብታቸው ተከብሮ በአፋር ክልል ስር መቀጠል አለባቸው የሚል አቋም እንዳለው አቶ አመድ ይናገራሉ። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። ወደ ተከታዩ ዘገባ እንለፍ። አዲስና ፈጣን የኮሮና ቫይረስ መመርመሪያ በቅርቡ በመላው አፍሪካ ስራ ላይ እንደሚውል የዓለም የጤና ድርጅት ደብልዩ ኤች ኦ አስታወቀ። ድርጅቱ አዲሱ ምርመራ ወረርሽኙን ለመቆጣጠር በተያያዘው ጥረት አይነተኛ ለውጥ ያመጣል ብሎ እንደሚያምን ገልጿል። አዲሱ ምርመራ አዳዲስ የአሰራር መርሆችን የሚከተል በመሆኑ እስካሁን በንጽጽር አነስተኛ ቁጥር ያላቸው የቫይረሱ ተጋላጮች በተዘገቡባት አህጉር ቁጥሩ ከፍ ያለ ተጋላጭ የማግኘት እድል ሊፈጠር መቻሉን የጤና ባለስልጣናቱ አመልክተዋል። የአሜሪካ ድምጿ አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። ማርሽ ቀያሪ ይሆናል የተባለና የጤና ባለሙያዎች ለቫይረሱ የተጋለጡ ሰዎችን ፈጥነው በመለየት ማከም እንዲችሉ የሚረዳ በሚሊዮኖች የሚሰላ አዲስ የኮሮና ቫይረስ መመርመሪያ በመላው አፍሪካ በመሰራጨት ላይ ነው። ዶክተር ማቲሶ ሞዬቲ በዓለሙ የጤና ድርጅት የአፍሪካ ፕሮግራሞች ዲሬክተር ናቸው። ስ ይህ ኮቪድ-19ን ለመዋጋት በተያዘው ጥረት አይነተኛ ለውጥ አምጪ እርምጃ ሊሆን ይችላል ብለን እናምናለን። ይህ ከፍተኛ እጥረት ያለው ፈጣን የመመርመሪያ ዘዴ በአፍሪካ ያለውን የምርመራ አቅርቦት እጥረትን በመቅረፍ በእጅጉ ሊረዳ ይችላል። በዓለም ዙሪያ በበርካታ ሀገሮች ከምርመራ ጋር የተዛመዱ ፈተናዎች ቢኖሩም በአፍሪካ በተለይ ብርቱ ክፍተት መስተዋሉን ወረርሽኙን ለመከላከል በሚደረገው ዘመቻ በስፋት ተዘግቧል። ለምሳሌ ያህል ሴኔጋል የመመርመር አቅሟን ካአሁን ቀደም ከነበረበት ደረጃ በእጅጉ ብታሳድግም ከአውሮፓዊቱ ኔዘርላንድ ጋር ሲነጻጸር አሁንም አጠቃላይ አቅሟ አስራ ዘጠኝ እጅ ያነሰ ነው። ናይጄሪያም ብራዚል ካላት ህሟንና ለቫይረሱ ተጋላጮችን የመመርመር አቅም አስራ አንድ እጅ ያነሰ ነው የምትመረምረው አዲሱ የምርመራ ዘዴ በእንግሊዝኛው ምህጻረ ቃል ፒሲአር በመባል እንደሚታወቀው አሁን እንደሚጠቀሙበት የመመርመሪያ ዘዴ የላብራቶር ምርመራ ወይም ስራ አይጠይቅም። በዚያ ላይ ከቀድሞ መመርመሪያው ዋጋው ዝቅ ያለና ውድ የመመርመሪያ ቅመሞችንም የማይጠይቅ ነው። አንቲጂንስ በመባል የሚታወቀውን ልዩ የፕሮቲን ቅመም በቫይረስ ውጫዊ ክፍል ላይ በማጣበቅ የሚፈጥረው ውጤት ነው። የላብራቶር እገዛ ሳይሻ የተመረመረው ሰው ለቫይረሱ ተጋልጦ እንደሆነ እና እንዳልሆነ 30 ደቂቃዎች ባልሞላ አጭር ጊዜ ውስጥ የሚያረጋግጠው፣ ይህም በመሆኑ አዲሱ ዘዴ በገጠራማ አካባቢዎች ሳይቀር በቀላሉ ጥቅም ላይ መዋል የሚችል ነው። ይሁን እንጂ ይህ አዲስ የመመርመሪያ ዘዴ የቀደመውን ሙሉ በሙሉ የሚተካ ግን አይደለም የሚሉት ዶክተር ሱዛን ኒዴ የዩጋንዳ ብሔራዊ የጤና ላብራቶሪዎች አገልግሎት እና የማዕከላዊ የህብረተሰብ ጤና ላብራቶሪ ኃላፊ ናቸው። እዚያው በዚያው መርምሮ ውጤት የሚሰጠው ይህ የመመርመሪያ ዘዴ ታዲያ ከፍተኛ መጠን ያለውን የቫይረሱን ፕሮቲን ለይቶ በማረጋገጥ የሚሰራ በመሆኑ ለቫይረሱ ከተጋለጡ ጥቂት ቀናት ብቻ ላስቆጠሩ በሌላ አነጋገርም በህመሙ የመጀመሪያ ደረጃ ላይ የሚገኙ ሰዎች በስህተት ከቫይረሱ ነፃ ሊባሉ ይችላሉ ይላሉ። የኮሮና ቫይረስ ከሳህራ በስተደቡብ በሚገኙ የአፍሪካ ሀገሮች ለመጀመሪያ ጊዜ ከተከሰተበት ካለፈው መጋቢት ወር አንስተው እስካሁን ለቫይረሱ መጋለጣቸው የተረጋገጡ ሰዎች ቁጥር 1 ሚሊዮን 270 ሺህ ነው። ይህም አሃዝ ንዑስ አህጉሩን ከመላው ዓለም ኮቪድ-19 በጣም በዝቅተኛ ደረጃ የተከሰተበት ስፍራ ያደርገዋል። የጤና ባለስልጣኗ እንደሚሉትም በአፍሪካ አሁን ካለው ሁኔታ አንጻር የምርመራ አገልግሎቱን ማስፋፋት የቻልነውን ያህል መጠነ ሰፊ መዛመት መታየቱም አይቀሬ ነው። መመርመር ለሚያስፈልጋቸው እንደ ልብ መመርመር የሚያስችል እድል የሚሰጡ ከፍተኛ ጥራት ያላቸው መመርመሪያዎችን ብናገኝ ለቫይረሱ መጋለጣቸው የሚረጋገጥ ሰዎች ቁጥር ሊጨምር ይችላል። ለምሳሌ ያህል ጊኒ አዲሱን ፈጣን የመመርመሪያ ዘዴ መጠቀም እንደጀመረች ለወረርሽኙ ተጋልጠው የተገኙ ሰዎች ቁጥር ከፍ ከማለቱም በላይ ለቫይረሱ የሚጋለጡ ሰዎችን ፈልጎ የማግኘት አቅማቸውም በአንጻሩ ሊሻሻል ችሏል። ይህም በአፍሪካ ከበለጸጉት ሀገሮች ጋር ሲነጻጸር እጅግ ዝቅ ያለ ለቫይረሱ የተጋለጡ ሰዎች ሊዘገብ የቻለበት አንዱ ምክንያት ሊሆን ይችላል የሚል ግምት አለኝ። ይህም በእነኝህ ሀገሮች የሚሆነውን ሁኔታ ይበልጥ በጥንቃቄ መከታተል እና አስፈላጊውን ሁሉ ማድረግም ይጠይቃል። አሁንም የዓለሙ ጤና ድርጅቷ ዶክተር ሞየቲ በንዑስ አህጉሩ አማካኙ የየዕለት አዲስ ተጋላጮች ቁጥር በከፍተኛ ደረጃ የመቀነስ አዝማሚያ ተስተውሏል። ባለፈው ሐምሌ በአማካኝ በየዕለቱ 15 ሺህ ሰው ለቫይረሱ መጋለጡ ይዘገብ የነበረው ባለፈው ወር የአሃዝ በአማካኝ በየዕለቱ ወደ 4 ሺህ አሽቆልቁሎ ታይቷል። ይሁንና አገሮች ያደርጉት የነበረውን ቁጥጥር ባላሉባቸው ባለፉት ጥቂት ሳምንታት ውስጥ ቀደም ሲል የታየው የማሽቆልቆል አዝማሚያ ባለበት የመቆምና በአንዳንድ አካባቢዎችም የማንሰራራት ሁኔታ እየታየበት ነው። የኮቪድ-19ን መዛመት ለመግታት ጥሩ የምርመራ ስራና ጠንካራ የጤና አገልግሎት በእጅጉ አስፈላጊው መሰረቶች መሆናቸውን ያስረዱት ዶክተር ሞየቲ የተራ ዜጎችም ድርሻ ያንን ያህል ከፍ ያለ መሆኑን ያስገነዝባሉ። በመጨረሻም ወሳኝ ነው ያሉትን ማሳሰቢያ አጽንኦት ሰጥተው ተናግረዋል። የፊትና አፍንጫ መሸፈኛ ጭምብሎን ያጥልቁ፣ ርቀቶን ይጠብቁ፣ እናም እጆቾን አዘውትረው በውሃና በሳሙና ይታጠቡ። ቀዳሚና ያለ ጥርጥርም ጠቃሚ፣ አሁንም ከእጃችን ያሉ መከላከያዎች። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሀሪክ እንዲሁም በአህዶር ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በመደወል በውስጥ መስመር አስራ አራት በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ፣ ዋና አዘጋጅ ትዝታ በላቸው፣ ሊያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁነን። አብራችሁን ሁኑ። ወደ ተከታዩ ዘገባ አንልፍ። ኢትዮጵያውያን በአሜሪካ የመራጮች ድምጽ ቮተርስ ቮይስ በአባይ ግድብ ላይ በሪፐብሊካን የዲሞክራቲክ ፓርቲ አባላት በሆኑት የአሜሪካ የሕዝብ ተወካዮች ምክር ቤትና በስራ አስፈጻሚ አባላት ላይ መራጮች በየግላቸው ደብዳቤዎችን በቀላሉ የሚልኩበትን ቴክኖሎጂ በመጠቀም ተጽዕኖ እንዲያደርጉ ግፊት ለማድረግ ከወራት በፊት የተቋቋመ ነው። በአባይ ጉዳይ የሚሰሩ ሶስት የተለያዩ ድርጅቶች በጋራ ያቋቋሙት ሲሆን በዓላማዎቹና ባከናወናቸው እንቅስቃሴዎች ዙሪያ የቮተርስ የፕሪስ ቮይስ አስተባባሪ አቶ ዳንኤል እምሩን ያነጋግራቸው ደረጀ ደስታ እንደሚከተለው ያቀርበዋል። አቶ ታዳኤል እምሩ በካሊፎርኒያ ሳክራሜንቶ ነዋሪ ሲሆኑ የቮተርስ ቮይስ ወይም የመራጮች ድምፅ አስተባባሪ ናቸው። እንቅስቃሴው ሶስት ድርጅቶች በጋራ የጀመሩት መሆኑን በመግለጽ ይጀምራሉ። አንደኛው የሚኔሶታ ሚድወይ የገርድ ሰፖርት ግሩፕ የሚባላለን ሚኔሶታ ውስጥና ሚኔሶታ አካባቢ ያሉትን ኢትዮጵያውያኖች አንድ ላይ መጥተው የመሰረቱት ድርጅት ነው። ሁለተኛው የኢትዮጵያን ዋተርስ አድቫይዘሪ ካውንስል ወይንም ኢዋክ የሚባል የኢትዮጵያ ውሃ ላይ ብዙ ስራ የሰሩ የቴክኒካል ኤክስፐርቶች ያሉበት የታወቁ ኢትዮጵያውያኖች ያሉበት ድርጅት ነው። ሶስተኛው የኢትዮጵያን አሜሪካን ሲቪክ ካውንስል የሚባለው በዲያቆን ዮሴፍ የሚመራው ድርጅት ነው። እነኚህ ሶስት ድርጅቶች አንድ ላይ መጥተው ያዘጋጁት ነገር ቮተርስ ቮይስ ወይም የመራጮች ድምፅ እስከ ዛሬ ከነበረው አሰራር የተለየ መንገድና ቴክኖሎጂውን በመጠቀም መራጮች ለተወካዮቻቸው በቀጥታ ደብዳቤ መላክ የሚችሉበትን አዲስና ቀላል መንገድ ማመቻቸታቸውንም አቶ ታዳኤል ይገልጻሉ። ከዚህ በፊት ባልተለመደ መልኩ ከዚህ በፊት ባልታየ መልኩ በጣም ውጤታማ ሊሆን የሚችል ስራን የተሰራው በቴክኖሎጂ በተደገፈ ማለት ነው። አንድ ደቂቃ ማይፈጅም ፈርሞ ለመላክ፣ በአጭር ጊዜ ውስጥ በስልክ ላይ ራሱ ማድረግ የሚቻል ነገር ነው። የሚጠይቀው ምንድን ነው? ስልክ ቁጥርና ስም እና አድራሻቸውን በመላክ። የተዘጋጀ ደብዳቤ አለ። እነህ ሶስት ኦርጋናይዜሽኖች አንድ ላይ ያዘጋጁት ደብዳቤ አለ። እሱን ሰብሚት ማድረግ ነው። ያ ደብዳቤ የሚሄደው የት ነው? ኮንግረስ ውስጥ ያሉ ኢትዮጵያውያን የሚልከውን ሰው የሚወክሉ ኮንግረስ ሬፕሬዘንቴቲቭ እና ሴኔተሮች ጋር ነው የሚሄደው። የደብዳቤ ደብዳቤው ምንድን ነው የሚለው በጣም ጥሩ አራት ነጥቦችን ያካተተ ነው ደብዳቤው። አንደኛው የትራምፕ አድሚኒስትሬሽን የኢትዮጵያን ሉዓላዊነትና የአባይን ወንዝ የመጠቀም መብት እንዲያከበር የሚናገረው ነጥብ ነው አንደኛው። ሁለተኛው ትራምፕ አድሚኒስትሬሽን በአባይ ወንዝ ግዴ በሚደረገው ድርድር የአሜሪካ መንግስት ገለልተኛ ሆኖ እንዲቆይና ከማንም ወገን እንዳይወግ ግብጽም በኩል እንዳይሆን በኢትዮጵያም እንዳይወግን ገለልተኛ አደራዳሪ እንዲሆን የሚያደርግ ነው። ሶስተኛው የአሜሪካ መንግስት ለኢትዮጵያ የሚሰጠውን ብድር ወይንም እርዳታ በምንም አይነት መልኩ በአባይ ግድብ ምክንያት እንዳያቋርጥ። አራተኛው ነጥብ የዓለም ባንክንና አይኤምኤፍ ወይም ኢንተርናሽናል ሞኔታሪ ፋንድ የሚባለውትን ኦርጋናይዜሽኖች ለኢትዮጵያ የሚሰጡትን ብድር እንዲያቋርጡ ምንም አይነት ጫና እንዳያደርግ። በቃ ንኝ የደብዳቤው ይዘት እነኝ ናት። እስካሁን በሰሯቸው ስራዎች ውጤታማ መሆናቸውን የሚገልጹት አቶ ታዳኤል የተዘጋጁት ደብዳቤዎች ለትራምፕ አስተዳደር ብቻ ሳይሆን ለዲሞክራቲክ ፕሬዚደንታዊ እጩዎቹ ምክትል ጆ ባይደንና ለሰኔተር ከመላ ሃሪስ ኮፒ ወይም ቅጂዎቻቸው እንደሚላኩ ገልጸዋል። የፖለቲካ ፓርቲ ሳይለይ ለሁሉም ወገን የሚላክ መሆኑን አስረድተው መልእክቱ ለተወካዮች የደረሰ መሆኑንም ማረጋገጫ እንደሚገኝ አብራርተዋል። አዎ፣ ለሁሉም ነው። አሁን ለምሳሌ እኔ የምኖረው ሳክራሜንት ነው። እንዳልኩ ሀውስ ፍ ሬፕሬዘንቴቲቭ ውስጥ እኔን ለሚወክለው ሰው ይሄዳል። ሪፐብሊካንም ይሁን ዲሞክራት፣ እኔን የሚወክለኝ ሀውስ ሬፕሬዘንቴቲቭ ውስጥ ያለው ዲሞክራት ነው። ለሱ ደርሶታል። እንደደረሰውም ደረሰውም ደብዳቤ ጽፈውልኛል። ደርሶኛል ይሄ መልእክት፣ እያየ ነው ነው፣ ሁኔታውን እያጠናነው ነው የሚል ማረጋገጫ ልፎልኛል፣ ማለት ነው ደብዳቤው እንደደረሰው። ካሊፎርኒያ ውስጥ ስለምኖር ካሊፎርኒያ ውስጥ ሁለት ሴኔተሮች አሉ። አንደኛው ከሴኔተር ካማላ ሃሪስ ናት። አንደኛዋ ደግሞ ሴኔተር ዳያን ፋይነስታይን ናት። ለሁለቱም ሄደዋል ማለት ነው። የደብዳቤ ከሁለቱም ማረጋገጫ ደርሷል። ደብዳቤው እንደደረሳቸው ሁለቱም ያሉት እያጠናነው ነው፣ ነገሩን እያየነው ነው ነው የሚል አይነት መልእክት ነው ያስተላለፉት ማለት ነው። አቶ ታዳኤል ይሄኛው መንገድ እስከዛሬ ከሚደረጉ የተቃውሞ ሰልፎች የበለጠ ፍሬያማ ነው ይላሉ። ይሄ እንግዲህ ምልክት ከዚህ በፊት በተለየ መልኩ የተደረገ ነው። ከዚህ በፊት የሆነ ነገር ኢትዮጵያ ውስጥ ሲፈጠር ሰላማዊ ሰልፍ መውጣት አለ፣ አንዳንድ መልእክቶች ማስተላለፍ አለ። ጥሩ ነው። ያም ሱ መቆም አለበት እያልን አይደለም ያለ ነው። ግን ይሄ ቀጥታ ለእነኚህ ለሎ ሜከሮቹ ለፖሊሲ ሜከርስ እጃቸው ውስጥ የሚገባ ወደ እነሱ ቢሮ የሚላክ ደብዳቤ ስለሆነ እኛም እያየ ነው ያለ ነው። አሁን የደረሳቸው ሰዎች የሚጽፉት ደብዳቤ እንደሚያረጋግጠው ከሆነ ሁኔታውን እያጠኑት እንደሆነ የሚያሳይ እና ኢምፓክቱ ከዚህ በፊት በሰላማዊ ሰልፍ ከሚደረገው የበለጠ ውጤታማና ፍሬያማ ነው ብለን እናምናል። እስካሁን በተደረገው ጥረት ወደ አምስት ሺህ ትውልደ ኢትዮጵያውያን ደብዳቤዎቻቸውን ለየተወካዮቻቸው ለማድረስ መቻላቸውን የገለጹት አቶ ታዳኤል አባይን አስመልክቶ ሰሞኑን አነጋጋሪ የሆነውን አስተያየት የሰጡትን ፕሬዝደንት ትራምፕን ንግግር ተከትሎ ደግሞ ቁጥሩ እየጨመረ ሊሄድ እንደሚችል ተስፋ ማድረጋቸውን ገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ደረጀንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ህዝብ ብዛት በመጪዎቹ 30 ዓመታት ውስጥ አሁን ያለው እጥፍ ይሆናል። ያንን ግዙፍ የሕዝብ ቁጥር ለመጋፈጥ የሚችል የምጣኔ ሀብት አቅም ሀገሪቱ መገንባት ያስችላታል ያሉትን ሀሳብና ስልቶች የነደፈ ሪፖርት ኢትዮጵያውያንና ትውልዳቸው ኢትዮጵያ የሆነ የጠለቀ እውቀትና የሰፋ ልምድ ያካበቱ ባለሙያዎችና ምሁራን የተሰባሰቡበት ነጻ ቡድን ማውጣቱን ቀደም ባለ ዘገባችን አሳውቀናል። ሪፖርቱ ኢትዮጵያ በምጣኔ ሀብት፣ በህብረተሰብ ጤና፣ በስታትስቲክስ፣ በትምህርት በስነ ህዝብ፣ በቴክኖሎጂ፣ በከተሞች ልማትና ሌሎችም መስኮች ወደ ላቀ ደረጃ ልትቀየር የምትችልበትን ፍኖት የሚያሳይ መሆኑን ኢትዮጵያ ሃያ ሃምሳ በሚባለው ግዙፍ ስብስብ የተቋቋመውን ብሉ ሪበን ተብሎ የተሰየመውን ቡድን የሚመሩት ዶክተር ደብረ ወርቅ ዘውዴ ተናግረዋል። ቀድሞ በዓለም ባንክና በኋላም ቲቢን ወባንና ኤድስን ለመዋጋት በተቋቋመው ግሎባል ፈንድ የሰሩትን አሁን በኒውዮርክ ሲቲ ዩኒቨርሲቲ ተጋባዥ ፕሮፌሰርነት የሚያስተምሩት ዶክተር ደብረ ወርቅ የቡድናቸው ሪፖርት የፊታችን ቅዳሜ ጥቅምት 21 ይፋ እንደሚደረግ ገልጸዋል። ያነጋገራቸው ሰለሞን አባተ ነው። የውይይታቸው ክፍል ቀጥሎ ይቀርባል። ዶክተር ደብረ ወርቅ ኢትዮጵያን እንግዲህ በዚህ እንቅስቃሴ ውስጥ በማስገባት ባለመካከለኛ ገቢ የማድረግ ሀሳብ ነው ከሰነዳችሁ የተረዳሁት እርሱም ነው የገለጹልን። ሀገሪቱን በ2025 ባለመካከለኛ ገቢ ሀገር እናደርጋታለን ብሎ የኢትዮጵያ መንግስት ሲንቀሳቀስ ቆይቶ ነበረ። ባለፉት አመታት በነበሩት ሁለት ሶስት የተለያዩ የአምስት ዓመታት እቅዶች ይሄ የተሳካ አይመስልም። ምንድን ነው ምክንያቱ? ይህ የአስር ዓመት እቅድ ሲወጣ በእቅዱ መጨረሻ ላይ ባለመካከለኛ ገቢ አገር ትሆናለች የሚል ሀሳብ አለው። እዚህ ጋር የሀሳብ ግጭት አለ ወይስ የሚደጋገፉ ናቸው ሁለቱ? እርሶ ከዓለም ባንክም ነገሩን ያውቁታል። ለምንስ ነው የሁለት ሺህ ሀያ አምስቱ እቅድ የፈረሰው? ሁለት ሺህ ሀምሳ የሚለው የኢትዮጵያ ህዝብ አሁን ካለው ቁጥር በሁለት ሺህ ሀምሳ እጥፍ ይሆናል ነው እንጂ ኢትዮጵያ የመካከለኛ እድገት ሀገር በሁለት ሺህ ሀምሳ ትሆናለች ማለት አይደለም። እኛ የምንለው ምንድን ነው የህዝቡ ቁጥር እጥፍ ስለሚሆን አሁን ያለበትን ሁኔታ በእነዚህ መንገዶች ቢስተካከሉ ኢትዮጵያ በቅርቡ በሁለት ሺህ ሀምሳ አይደለም ዶክመንቱን ቢያነቡት ዋናው ለዚህም ነው ችኮላውና፣ አሁን ከሁለት ሺህ ሀያ ጀምሮ ምክንያቱም፣ ምንም አረግን አላረግን ይሄ የህዝቡ ምጣኔ ኢኮኖሚውን የሚያንቀሳቀሰው የህዝብ ክፍል እና መመገብ ያለበት የህዝብ ክፍል እየጨመረ እየቀነሰ ነው የሚሄደው እየጨመረ ስለሚሄድ እንዳይባክን ምንድን ነው ማድረግ ያለብን? ያንን ስናስተካከል ኢትዮጵያን ማሳደግ ይቻላል። እንጂ ተስፋ አለኝ ኢትዮጵያ ከሁለት ሺ ሀምሳ በፊት በሚቀጥሉት አምስት አስር አመት ነው የመካከለኛ ኢኮኖሚ ሀገር እንደምትሆን ሁላችን የምንመኘው ያንን በግልጽ ማስቀመጥ ፈልጋለሁ እዛ ሳንደርስ መድረሻው ነው ሁለት ሺ ሀምሳ ይሄ ህዝብ ሁለት መቶ ሚሊዮን ከመሆኑ በፊት ከአሁኑ መደረግ ያለበት ምንድን ነው ደግሞ ብዙ ብዙ ጥናቶችም ተሞክሮዎችም አሉ። አንድ እዚህ ላይ ማስታወስ የምፈልገው ብዙ ሰዎች ያውቋቸዋል። ፕሮፌሰር አማርቲያ ሴን የሚባሉ ኢኮኖሚስት በአስራ ዘጠኝ ሰባ አምስት ይመስለኛል በኢኮኖሚክስ የኖቤል ፕራይዝ ያገኙ እሳቸው ጥያቄ ተጠይቀው ነበር። ህንድ ከቻይና በፊት ነው ብዙ ነገር መሻሻል የጀመረችው ለምንድን ነው አሁን ከቻይና በኋላ የሆነችው ብለው ሲጠይቋቸው ሁለት ምክንያት ነው አሉ። አንደኛው ቻይና በትምህርት ላይ ብዙ ገንዘብና ብዙ ግፊት ሲያደርጉ ህንድ ያንን አላደረገችም። ሁለተኛ ይህንን እንዲማር የሚገፉትን ህዝብ ጤናማ እንዲሆን፣ ያ ደግሞ ወደ ህዝቡ እንትን ይገባል። በተለይ ሴቶችን ማስተማር፣ የሴቶችን ጤና መጠበቅ ይሄንን የኢኮኖሚ ደረጃ ሊለውጥ ይችላል። ቻይና ይሄንን ሁለት ነገር ስላደረገች ነው ህንድን የቀደመችው ይላሉ። ስለዚህ ይህ አዲስ ነገር አይደለም። እኛም ኢትዮጵያ ይሄ ነገር ሳያመልጥ በፊት አሁን ወደ ሀምሳ ሶስት በመቶ ነው ብያለሁ። አሁን በሁለት ሺህ ሀያ በአስራ አምስት አመት ውስጥ ይሄ ለኢኮኖሚው መስራት እና ማዳበር የሚችለው የህዝብ ቁጥር ከስልሳ ሶስት በመቶ በላይ ስለሚደርስ እነኝህን ከአሁኑ እንዴት አድርገን ነው የምናስተምራቸው ጤናቸውን የምንጠብቀው በተለይ በተለይ በተለይ ደግሞ ሀምሳ በመቶ የሚሆነው የኢትዮጵያ ሕዝብ ሴቶች ስለሆኑ ከአሁኑ ምንድን ነው ማድረግ ያለብን? ሴት ልጅ ስትማር ቆይታ ታገባለች። ቆይታ ስታገባ ልጆቿን በደንብ ማሳደግ ትችላለች። የምታሳድጋቸው ልጆች ትምህርት ቤት ይሄዳሉ። ስለዚህ ይሄ የቤተሰብ ምጣኔ የተለያዩ ነገሮች ሁሉ አብረው ከዚህ ጋር ይመጣሉ እና ይሄንን ነገር አልተጀመረም ማለት አይደለም። ኢትዮጵያ ውስጥ ብዙ ነገር በፊትም የተሰሩ አሁንም እየተሰሩ ያሉ አሉ። እነሱን እንዴት አርገን ነው አፋጥመን ይሄ ነገር ይቺ መስኮቷ ሳትጠፋ በተለይ በሚቀጥሉት አምስትና አስር ዓመት ውስጥ እንዴት አርገን ነው መሰረቱን ጥለን ወደ ከፍተኛ ደረጃ የምናደርሰው የሚል ነው። ሀገሪቱ እንድትዘጋጅ ማድረግ የሚቻለው ለዛ፣ አዎ ግዙፍ ኃይል ማለት ነው። ያለፉትን የአምስት አመት ፕላኖች ግማሾቹን አይቻቸዋለሁ፣ ግማሾቹን አላየኋቸውም። እርስዎ እንዳሉት ደግሞ ስራ ላይ የዋለው ብዙ አይደለም። አሁን ግን ለዚህም ነው ቸኩለን እኛ ዝም ብሎ አካደሚክ ኤክሰርሳይስ ብቻ ሆኖ የሆነ ወረቀት ከማውጣት ቶሎ ብሎ የሀያ አስር አመቱ እቅድ ከመፈጸሙ በፊት እንዲረዳቸው ብለን ይሄንን የጨረስነው በዚህ ምክንያት ነው። በዚህ አይነት አይታችሁታል ወይ? የሚቀጥለውን አስር አመት እንደምትሉትም ኢትዮጵያ የመካከለኛ ኢኮኖሚ ሀገር እንደምትሆን ያላችሁ ራዕይ በዚህ አይነት አይታችሁታል ወይ? ለዚህ ነው እኛ በነዚህ በአስሩም የጠቀስናቸው ክፍሎች ውስጥ አሁን ያለው ችግር ይሄ ነው። ከየሀገሩ ያለው ትምህርት ይሄ ነው ይሄንን በዚህ አይነት ማድረግ ይቻላል። ይሄንን ለማድረግ ደግሞ ገንዘቡ ኬት ይመጣል የሚለውንም ከዚህ ከዚህ ነዋ። እንዳውም እንዲህ ማድረግም ይ ይሄ ማልቲ ጄኔሬሽናል ፕላን ብለን መጨረሻ ላይ ያልነው አንዱን ርዕስ ወስደን በዚህ አይነት ማድረግ ይቻላል። መጨረሻ ላይ እኛ ወረቀቱን ሰተን ብቻ ቁጭ ማለት ሳይሆን እርዱን በምትሉትና ልረዳ የምንችልበት ሁኔታ ካለ ዝግጁ ነን ብለን ያለውን የወረወረ ፈሪያ አይባልም ነው የሚባለው። አለ ንፉ ጋር አይባልም። በዛ ነው እኛ የተነሳ ነው ንፉ ጋር አይባልም። ዶክተር ደብረወርቅ ለማን ነው ለመሆኑ ያዘጋጃችሁ ታዲያ ይሄንን ሰነድ የምትልኩለት ይጠቀምበታል ብላችሁ የምታስቡት አለ? እኛ በመጀመሪያ እንዳልኩት ይህ አስር አመት ፕላኑን ሳያመልጠን በፊት ብለን ለመንግስት ልከናል። አሁን በጠቅላላ ለኢትዮጵያ ሕዝብ እንዲደርስ የተለያዩ ባለሙያዎችም እንዲነጋገሩበት በሰፊው ነው የምናሰራጨው። ይሄ ነገር በተቻለ መጠን በየቦታው ደርሶ ሰዎች ተነጋግረውበት ሀሳባቸውን እንዲሰጡ፣ እንዲያሳድጉት፣ እንዲቀንሱበት፣ እንዲጨምሩት ለማድረግ ነው የምናስበው እና በተቻለ መጠን በሁሉም ቦታ እንዲሰራጭ ስለቸኮልን ነው አሁን በእንግሊዝኛ ብቻ ያለው በተለያዩ ኢትዮጵያ ቋንቋዎችም እንዲተረጎሙ ለማድረግ ነው ሀሳባችን። ጥሩ አነሱልኝ። ብዙ የሙያ ቋንቋ አለበት። ብዙ ሰው ሊረዳው የሚገባቸው ብዙ ነጥቦች አሉ እና በሌሎች ቋንቋዎች በኢትዮጵያ ያሰባችሁት አለው ወይ? አብዛኛው ሕዝብ እንዲደርሰው እንዲረዳው፣ እንዲሳተፍ የሚል ጥያቄ ነበረኝ። ምክንያቱም በቀጥታ ከእያንዳንዱ ሰው ሕይወት ጋር የሚገናኝ ሰነድ ነው ያዘጋጃችሁት። ለመሆኑ በዚህ ውስጥ መንግስት ያደረገው ተሳትፎ መቼም አዲስ አበባ ነው የተሰበሰበው መጀመሪያውን ስብሰባ ያደረጋችሁት ያደረገው ተሳትፎ አለ ድርሻ ውስጥ ምንድን ነው የመንግስት፣ ምን ትጠብቃለህ? በመጀመሪያ ስብሰባው የተዘጋጀው ኢትዮጵያ ትዌንቲ ፊፍቲ የሚባል ኢንተርናሽናል ስቴሪንግ ኮሚቴ አለ። ውጭ ያሉም ውስጥ ያሉም ኢትዮጵያውያን ያዘጋጁት ነው። በዛ ጊዜ ስብሰባውን ሲያዘጋጁ አሁን በታህሳስ የነበረው ስብሰባ እዛ ላይ ለስብሰባው ማዘጋጃ የተመጠነ የገንዘብ ድጎማ አግኝተዋል። ስብሰባው ላይ ደግሞ የመንግስት ሚኒስትሮች መጥተው ስብሰባውን ከፍተዋል። ብሉ ሪበን ፓነሉ ከምፕሊት ኢንዲፐንደንት ነው። ሲያቋቁሙንም በዛ ነው የተቋቋም ነው። ስለዚህ ምንም አይነት ድጋፍም አለመደገፍም ተጽዕኖ፣ ምንም የሌለበት ራሳቸውን የቻሉ ባለሙያዎች በራሳቸው ጊዜ በራሳቸው ኮንትሪቢሽን የተሰራ ነው። ስለዚህ ምንም አይነት የመንግስት ድጋፍም ትእዛዝም ምንም አይነት የመንግስት እጅ የለበት ለዚህም ነው ራሱን የቻለ ነፃ የሆነ የብሉ ሪቨንታናል የተቋቋመ። ሰለሙን አባተና እንግዳውን እናመሰግናለን። አድማጮች የውይይቱን ሙሉ ክፍል በፌስቡክ እና በዌብሳይታችን ላይ ታገኙታላችሁ። ወደ ተከታዩ ዘገባ እንለፍ። ሴቶችና ቤተሰብ ዩናይትድ ስቴትስ ውስጥ በየዓመቱ ጥቅምት ወር ስለ ጽንስ አለመርጋት ወይም መውረድ ችግር በስፋት ትኩረት የሚሰጥበት ወር ነው። በአሜሪካ ድምፅ አዘጋቢ አኑሽ አቪያንስ የተጠናከረውን ዘገባ ቆንጅታዬ ለሴቶችና ቤተሰብ እንደሚከተለው አሰናድተዋለች። ዩናይትድ ስቴትስ ውስጥ ይህ እየተገባደደ ያለው ጥቅምት፣ ኦክቶበር ወር ስለ ጽንስ አለመርጋት ሰዎች ግንዛቤ እንዲያገኙ ትኩረት የሚሰጥበት ወር ነው። ሚስ ኬሬጅ አዌርነስ ማንት ይሉታል። በዚህ ወር ስለ ጽንስ መውረድ፣ ስለ አራስ ልጆች ሞት ብዙ ግንዛቤ የሚሰጡ ዘገባዎች፣ ትምህርቶች፣ የተመክሮ ልውውጦች ወዘተ በተለያዩ መድረኮች አማካይነት ይሰጣሉ። ብዙ ጊዜ እንዲሆነብኝ እኮ ተብሎ አይወራም እንጂ ልጅ ወልደው አቅፈው ሊስሙ በሚጓጉ ብዙ አባትና እናት ላይ የሚደርስ ነገር ነው። ጆሆድኒክ እንዲህ የደስታም የጭንቀትም ጊዜ ካሳለፉ መሃል አንዱ ነው። ማህበራዊ መገናኛዎች ላይ እንዲህ ልጅ ልወልድ ነው የሚል በስርዓት የያዙ ቪዲዮዎች በብዛት ይወጣሉ። ጽንሱ አረጋለ ወረደ የሚል ግን ብዙ ጊዜም አይሰማም። የጆ ሆድኒክ ባለቤት ሄደር ሆድኒክን ድምፅ ነው የሰማ ነው። ባለቤቷ ልጅ ልንወልድ ነው ብሎ ካበሰረ ከጥቂት ጊዜ በኋላ በጽንሱ ላይ የተከሰተውን ስትናገር ነው። ልቡ ጋር ችግር እንዳለ ሐኪሞች እንደነገሯት ነው በሐዘን የምትገልጸው። ሄደር እና ጆ የአንድ አመት ተኩል ልጅ አላቸው። ሁለተኛው የጸነሰችው ግን ሐኪሟ ሕይወቱ መትረፉን እንጃ ጽንሱ ዙሪያ የተጠራቀመ የተቋጠረ ደም አለ አላቸው። እናም በጸነሰች በዘጠኝ ሳምንቷ አረጋም ወረደ። ሄደር ግን የተከሰተውን አሳዛኝ ነገር እፍና አድርጋ ለራሷ መያዙን አደለም የመረጠችው፤ በእሷ ቤተሰብ ላይ የደረሰውን በኢንስታግራም መገናኛ ለሌሎች በተከታታይ ማካፈሉ መረጠች። እኔ ውስጥ የነበረ ትንሽዬ ሕይወት፣ ትንሽዬ ነፍስ ነው የጠፋው። ልቡ ሲመታም መቆጣጠሪያ መሳሪያው ላይ አይቸው ነበር። ከዚያ ያቺ ትንሽዬ ነፍስ ጥፍት አለች። እንደሱ አይነት ነገር ማውራት በጣም እንደ ነውር የሚታይ መሆኑንም አውቃለሁ። ለእኔ ግን ስለተፈጠረው ነገር ማውራቴ የተሰማኝን ሐዘን በደንብ አውጥቼ እንድገልጸው ለራሴ እድል ሰጥቶኛል። ይቅርታ፣ ሐዘን ተሰምቶኝ ነው። ሁልጊዜ ያንን ያጣነውን ልጃችንን ሳስበው አዝናለሁ። ግን እንደዚህ አይነት ነገር ለሚገጥማቸው ሌሎች ሴቶች የምሰጠው ምክር ቢኖር ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለሐኪሞቻችሁ ንገሩ። የሚሰማችሁን አውጥቶ ማውራቱ በጣም ይጠቅማል ነው። ዩናይትድ ስቴትስ ውስጥ ከአንድ መቶ ጽንሶች ውስጥ ከ10 እስከ 15 የሚደርሱት አይረጉም። ብዙዎች ሴቶች ደግሞ እኔ ነኝ በገዛ እጄ፣ እንዲህ ባይሆን ኖሮ እንዲህ ቢሆን ኖሮ ብለው ራሳቸውን ጥፋተኛ አድርገው ይወነጅላሉ። ልጅ ከተጸነሰ የመጀመሪያ ሳምንት እስከ 13 ሳምንት መጨረሻ ባለው ጊዜ ፈርስት ትራይምስተር በሚባለው ጊዜ ውስጥ አረጋ ብሎ የሚወርደው በክሮሞዞሙ ላይ ባለ እክል የተነሳ መሆኑን ሐኪሞች ይናገራሉ። ዊሊያም ኮቴ ሜንፊስ ቴነሲ የሚገኝ ለመጸነስ የተቸገሩ ሴቶች የሚታከሙበት የሕክምና ማዕከል ሐኪም ናቸው እንዲህ ሲሉ ያስረዳሉ። a study on 55,000 patients that had miscarriages. And they had genetic testing on the miscarriage. የፅንስ መጨናገፍ ባጋጠማቸው 55,000 ታካሚዎች ላይ በተካሄደ ጥናት የተገኘውን ውጤት በሚቀጥለው ወር እናወጣለን። ምርመራ ተካሂዶላቸው ከጨነገፉት ፅንሶች ውስጥ 56 ከመቶ ትክክለኛ ያልሆነ ጄኔቲካዊ ሁኔታ የነበራቸው ሆነው ተገኝተዋል። የእናቲቱ እድሜ ጉዳይም ትልቅ ቦታ እንዳለው ነው ሐኪሞች የሚናገሩት። ዶክተር አለን ኮፐርማን የማውንት ሳይናይ የሕክምና ማዕከል ልዩ ሐኪሙ ያስረዳሉ። በሰላሳዎቹ እድሜ ውስጥ ያሉ ሴቶች አንዴም ይሁን ሁለት ጊዜ የጽንስ አለመርጋት ከገጠማቸው ያ የሆነበት አንድ ምክንያት ሊኖር ይችላል። በሌላ አነጋገር የሰውነት የውስጥ ስርዓት መዛባት ሊሆን ይችላል። የታይሮይድ እጢም የሰውነት መከላከያም ላይ ያለ እክል ወይም ደግሞ የደም መርጋት ችግር ወይም ኢንፌክሽንም ተከስቶ ሊሆን ይችላል። ስለዚህ መታከም የሚችል ነገር ሊሆን ይችላል ማለት ነው። አርባ ዓመት ውስጥ ለገቡ ሴቶች ደግሞ የጽንስ አለመርጋት የሚደጋግማቸው ብዙውን ጊዜ እንቁላሎቹ ጤናማ ስለማይሆኑ ነው። ምክንያቱም አርባ ዓመት ውስጥ የገቡ ሴቶች ዘጠና ከመቶ የሚሆኑት እንቁላሎቻቸው ላይ ከዘረመል ጋር የተያያዘ ችግር ይኖራል። የጽንስ መውረድ የገጠማቸው አብዛኞቹ ሴቶች የኋላ ኋላ ምንም የተለየ ሕክምና ሳያስፈልጋቸው ጤናማ ልጅ ሊወልዱ የሚችሉ መሆኑን ነው ሐኪሞች የሚገልጹት። ዶክተር ዊሊያም ኮቴ የአንዷን ታካሚያቸውን ታሪክ ያስታውሳሉ። ከብዙ ዓመታት በፊት በሰላሳዎቹ እድሜዋ ውስጥ የነበረች አንዲት ታካሚ ነበረችኝ። ሀያ ሰባት ጊዜ ጽንስ ወርዶባታል። ሁሉም በዝርዝር በፋይል ተመዝግበው ያሉ ናቸው። እሷ የነበሯት ትናንሽ ችግሮች እንጂ ይህ ነው የሚባል ትልቅ የጤና ችግር አልነበራትም። ከዚያ እንዲህ አልኳት፣ እስቲ አንድ ነገር ልጠይቅሽ። የጽንስ መውረድ ችግር ያላቸውን ሴቶች ሳክም ብዙ ዓመታት አሳልፌአለሁ። ሀያ ሰባት ጊዜ አርግዘሽ ሀያ ሰባቱም ጊዜ የጽንስ አለመርጋት አጋጥሞሻል። እንዴት አሁንም እንደገና ለማርገዝ እንደምትሞክሪ ፈጽሞ ሊገባኝ አልቻለም አልኳት። በቃ ልጅ እንደምወልድ ስለማወቅ ነው አለችኝ። እንግዲያውስ አንቺ እንደዚህ ተስፋ ካደረግሽ እና ጽናቱ ካለሽ እኔ እስከ መጨረሻው በተቻለኝ ሁሉ እረዳሻለሁ አልኳት። እውነትም ደግሞ ጸነሰች። ሄደር ሆልኒክም ከሶስት ወር በፊት ሙሉ ጤና ያላት ሴት ልጅ ለመውለድ በቅታለች። እንደ እሷ የፅንስ አለመርጋት የገጠማቸው ሴቶች ሁሉ ሄደርም ህፃን ዊሎን ቀስተዳመናዋ ልጄ ሬይንቦው ቤቢ ነው የምትላት የፊተኛውን ሐዘኔን ያጠገገችልኝ ትላታለች። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ፖሊዮ ማይልተስ እየተባለ የሚጠራው ፖሊዮ ወይም የልጅነት ልምሻ፣ ሽባ የሚያደርግና አደገኛ በሆነው የፖሊዮ ቫይረስ የሚመጣ ተላላፊ በሽታ ነው ይላል የዕለቱ ርዕሰ አንቀጽ ጽሁፉን ሲጀምር ፖሊዮ ቫይረስ የነርቭን ማዕከላዊ ስርዓት በመውረር በሰዓታት ውስጥ ሽባ ሊያደርግ የሚችል ነው። በየትኛውም እድሜ ክልል ያሉትን ሰዎች ቢያጠቃም በተለይም ከአምስት ዓመት በታች ያሉ ሕጻናት ግን በቀላሉ ሊጠቁ እንደሚችሉ ርዕሰ አንቀጹ ያስረዳል። ፖሊዮን በክትባት መከላከል የሚቻል ቢሆንም አንዴ የተለከፈ ሰው ግን ሊድን የሚችልበት መንገድ የለም ብሏል ርዕሰ አንቀጹ። በ125 አገሮች ከ350 ሺህ በላይ የሆኑት ህጻናትን ሽባ ያደረገውን ፖሊዮ ከምድረገጽ ለማጥፋት እንደ ኤሮፓ አቆጣጠር በ1988 የዓለም ጤና ጉባኤ ቃል የገባ መሆኑንም ርዕስ አንቀጹ አስታውሷል። የዩናይትድ ስቴትስ የእርዳታ ድርጅት ዩኤስኤድ አደገኛ የሆነውን ፖሊዮ ከአሜሪካ እንደ ኤሮፓ አቆጣጠር በ1994 ከምዕራባዊ ፓሲፊክ ደግሞ በ200 ዓ ም እንዲሁም ከደቡብ ምስራቅ ኤዥያ በ2014 በቅርቡም በዚህ ዓመት ከአፍሪካ እንዲጠፋ በማድረግ ረገድ ከፍተኛ ድርሻ መጫወቱን ርዕስ አንቀጹ አስታውቋል። በአራት አመታት ውስጥ በአህጉሪቱ ምንም አይነት የፖሊዮ ቫይረስ ባለመታየቱ በዚህ አመት የናሴ ወር አጋማሽ ላይ አፍሪካ ከፖሊዮ ነጻ የወጣችበትን ሰርቲፊኬት መቀበሏንም ርዕስ አንቀጹ ገልጿል። የመጨረሻዋ አገር የነበረችው ናይጄሪያ በጣም ጥብቅ የነበረውን መስፈርት አሟልታ በአፍሪካ ካሉ 46 አገሮች በመቀላቀል በጤናው ዓለም ታሪካዊ የሆነውን ዕለት ያበሰረች አገር ሆናለች ብለዋል። ዛሬ ፖሊዮ 99 በመቶ መቀነሱን የገለጸው ርዕሰ አንቀጽ አፍጋኒስታንና ፓኪስታን ብቻ በተወሰነ መልኩ አሁንም በበሽታው ተጋልጠው የሚገኙበት ሁኔታ መኖሩን አስታውቋል። ርዕስ አንቀጹ በመቀጠል በአብዛኞቹ አገሮች ፖሊዮን ለማጥፋት የሚጓዙበት መንገድ ቀላል አይደለም የተራዘመው ግጭት የተዛባው የኢንፎርሜሽን ስርጭት የሚፈናቀለው ህዝብ ተራርቆ ያለው ማህበረሰብ ና ሌሎች በርካታ ፈተናዎች ሂደቱን የገቱ ሲሆን አሁንም ቫይረሱን ለመዋጋት የሚደረገውን ሂደት እያስተጓገሉ መሆኑን አስገንዝበዋል። ይህም ሆኖ የቫይረሱ ስርጭት እንዲቆም ከተፈለገ ቀጣይነት ያለውና እየተሻሻለ የሚሄድ ምላሽ መቀጠል አለበት ይህ የሚሆነው በማያወላውል ቁርጠኝነት ችግሮችን በዘዴ እየፈቱ የማህበረሰቡ አባላትና የየአገራቱ መንግስታት፣ ዓለም አቀፍ አጋሮች በሚሰሩት ጠንካራ ስራ ከፖሊዮ ነፃ የሆነ ዓለምን መፍጠር ተችሏል ብሏል የርዕስ አንቀጹ ጽሑፍ። ስፍር ቁጥር ከሌላቸው እነዚያ የጤና ሰራተኞች ጋር ከማህበረሰብ መሪዎችና እንዲሁም አንድም ወደኋላ ቀርቶ ያመለጣቸው ህፃን እንዳይኖር እያንዳንዱን ለይተው ከሚከታተሉት በጎ ፈቃደኞች ጋር በመተባበር የዩናይትድ ስቴትስ የእርዳታ ድርጅት ፖሊዮን ከመላው ዓለም ለማጥፋት በተደረገው ጥረት በየአመቱ ከ400 ሚሊዮን በላይ የሚሆኑ ህፃናትን ማስከተብ መቻሉን ርዕስ አንቀጹ አስረድቷል። ዛሬ ሽባ ከመሆን ተርፈው ተራምደው መሄድ የቻሉ 19 ሚሊዮን የሚሆኑ ሰዎች ሲኖሩ ከ1.5 ሚሊዮን በላይ የሚሆኑ ሰዎች ደግሞ በፖሊዮ ከመሞት ድነው በህይወት መኖር መቻላቸውንም ርዕስ አንቀጹ አስታውቋል። በዚህ የ2020 ዓመት የዓለም ፖሊዮ ቀን ሲከበር የተለየ የሚያደርገው መሰረታዊ የጤና አገልግሎትም ሆነ የዘውትር መከላከያ ክትባቶችን እንኳ መስጠት ከባድ በሆነበት በዚህ በኮቪድ-19 ወረርሽኝ ወቅት አፍሪካ ከፖሊዮ ነፃ የወጣችበትን ሰርቲፊኬት ማግኘቷ ነው ብሏል ርዕስ አንቀጹ። በመጨረሻም የዩናይትድ ስቴትስ እርዳታ ድርጅት ወይም ዩኤስኤድ እና አጋሮቹ የተገኘውን ልምድ መሰረት በማድረግ እና ፖሊዮን ለማጥፋት የተዘረጋውን መሰረተ ልማት በመጠቀም በአሁኑ ወቅት ያለውን ወረርሽኝም ሆነ ወደፊት ሊመጡ የሚችሉትን ተላላፊ በሽታዎችን ለመከላከል አቅደዋል በማለት ርዕስ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር ሲሆን የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትስታ በላቸው እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ከሰኞ እስከ ዓርብ የነበረው መደበኛ ዝግጅታችንን አጠናቀናል። ነገ በቅዳሜና የእሁድ ምሽት ፕሮግራሞች እንገናኛለን። እስከዚያው በሰላም ተሩ።